ለዚህ ሳምንቱ ድርድር ወደ ብራስልስ የመጣው የብሪታንያ የድርድር ቡድን 98 አባላትን ያቀፈ ነበር ተብሏል። የህብረቱ ተደራዳሪዎች ቁጥር ግን ከብሪታንያው በግማሽ ያህል እንደሚያንስም ታውቋል። ዋና ዋናዎቹ የድርድር አጀንዳዎች በብሪታንያ የሚኖሩ የህብረቱ ዜጎችና በህብረቱም የሚኖሩ ብሪታንያውያን መብት ጉዳይ፣ ከአይርላንድ ጋር ስላለው ድንበርና ብሪታንያ ከህብረቱ ስትወጣ መክፈል በሚገባት የገንዘብ መጠን ላይ ያተኮሩ እንደሆነ ተገልጿል። ብሪታንያ ከዚሁ ጋር ከህብረቱ ከወጣች በኋላ ስለሚኖረው ግንኙነትና ንግድ ላይም ለመወያየት ፍላጎት ቢኖራትም በአውሮፓ ህብረት በኩል ግን በእነዚህኞቹ አጀንዳዎች ላይ ከስምምነት ሳይደረስ ወደ ሌላ አጀንዳ መግባት እንደማይቻል አቋም ተወስዷል። ከስብሰባው በኋላ ሁለቱ ዋና ተደራዳሪዎች በሰጡት መግለጫ ድርድሩ በጥሩ መንፈስ የተካሄደና ለሚቀጥሉት ድርድሮች መሰረት የጣለ እንደነበረ በመግለጽ ጥሩ ጅምርና ተስፋ ሰጪ እንደሆነ አስታውቀዋል። የአውሮፓ ህብረት ዋና ተደራዳሪ ሚስተር ሚሼል ባርኒር የስብሰባው ግብ የነበረውንና የተገኘውን ውጤት ሲገልጹ ዓላማችን ወደ ዋና ጉዳዮች መግባትና በመካከላችንም መተማመንን መፍጠር ነበር። የምንስማማባቸውንና የማንስማማባቸውን ርዕሰ ጉዳዮች መለየት ይኖርብናል። እንዳልኩት ሁሉ ይህ በዚህ ሳምንት ውይይት ተፈጽመዋል ብለዋል። የብሪታንያው ዋና ተደራዳሪ ሚስተር ዴቪድ ዳቪስም በመግለጫቸው የድርድሩ ሂደትና የነበረው መግባባት አበረታች የነበረ መሆኑን በአጠቃላይ በዜጎች መብት የፋይናንስና በአየርላንድና ሰሜን አይርላንድ ጉዳዮች ላይ የነበረው መግባባት የሚያበረታታ ነበር በማለት በሁሉም ላይ የሚደረጉት ውይይቶች በሚቀጥለው የድርድር መርሃ ግብር ላይ እንደሚቀጥሉ ገልጸዋል። ጠቅላይ ሚኒስትር ቴሬዛ ሜይ ከአንድ ወር በፊት በብሪታንያ ለሚኖሩት የህብረቱ ዜጎች የኑሮ ዋስትና ይሰጣል፣ መብትና ጥቅማቸውንም ያረጋግጣል ያሉትን ሰነድ ለካውንስሉ ይፋ ማድረጋቸው አይዘነጋም። ሆኖም ግን የህብረቱ ባለሥልጣኖች የቀረበው ሰነድ ያልተሟላና ከበቂ በታች የሆነ ነው በማለት ከሶስት ሚሊዮን በላይ የሚሆኑት የብሪታንያ ነዋሪ ዜጎቻቸው አሁን እንዳለው የመኖሪያና ሥራ መብቶቻቸው ሊጠበቁና ዋስትና ሊሰጣቸው ይገባል በማለት ሰነዱን መተቸታቸው ታውቋል። በዚህ ነጥብ ላይ ዋናው ልዩነት ግን ብሪታንያ ከህብረቱ ከወጣች በኋላ በህብረቱ ዜጎችና በብሪታንያ መንግስት የሚነሱ ውዝግብና ክርክሮች የሚታዩት በአውሮፓ ወይንስ በብሪታንያ ፍርድ ቤቶች የሚለው ነው። በብሪታንያ በኩል በአውሮፓ ፍርድ ቤት ለመዳኘት ፈቃደኝነት የሌለ ሲሆን ህብረቱ ግን የዜጎቹ መብት ሊጠበቅና ሊዳኝ የሚገባው በአውሮፓ ፍርድ ቤት ነው ባይ ነው። ብሪታንያ በህብረቱ አባልነቷ የሚጠበቅባትን ክፍያ መክፈል ያለባት ስለመሆኑ በሁለቱም ወገኖች ታምኖበታል። ሆኖም ግን ከብሪታንያ ወደ ህብረቱ ፈሰስ ሊደረግ የሚገባው የገንዘብ መጠን ላይ ሰፊ ልዩነት እንዳለ ነው የሚነገረው። ህብረቱ ከብሪታንያ እስከ 100 ቢሊዮን ዩሮ የሚደርስ ገንዘብ እንደጠየቀ እየተሰማ ሲሆን፣ ከብሪታንያ በኩል ይህ መጠን እጅግ በጣም ከፍተኛና ተግባራዊም ሊሆን የማይችል እንደሆነ እየተገለጸ ነው። ብሪታንያ ከህብረቱ ከወጣች በኋላ የህብረቱ አባል በሆነችው አይርላንድ እና የብሪታንያ አካል በሆነችው የሰሜን አይርላንድ መካከል ስላለው የደንበር ሁኔታና የህዝቦች ዝውውር የአይርላንድን ችግር የፈታው ጉድ ፍራይዴይ የሚባለው የሰላም ስምምነት መከበር ያለበት መሆኑን ሁለቱም ወገኖች ያምኑበታል ተብሏል። የጉድ ፍራይዴይ ስምምነት ደግሞ ደንበር የማያበጅና የህዝቦቹን ዝውውር የሚፈቅድ ሲሆን ጥያቄው ግን ብርታንያ ከህብረቱ ከወጣች በኋላ ይህ ስምምነት እንዴት ይከበራል የሚለው ነው። በሚቀጥሉት የበጋ ወራት በሚደረጉ ድርድሮች በእነዚህ አጀንዳዎች ላይ መግባባት ከተደረሰ በጥቅምት ወር የሚደረገው የመሪዎች ጉባኤ ንግድን በመሳሰሉ ሌሎች አጀንዳዎች ላይም ድርድሩ እንዲቀጥል ሊወስን ይችላል። ሆኖም ግን አሁን ያለው የድርድር ፍጥረትና የተደራዳሪዎች ዝግጁነት በተፈለገው ጊዜ የተፈለገውን ውጤት የሚያስገኝ ስለመሆኑ ብዙዎች ይጠራጥራሉ። ገበያው ንጉሴ ለዶቸ ቬሌ ራዲዮ ብራስልስ።